ኢትዮጵያውያን ስደተኞች በኬንያ እየተሰቃየን ነው ብለዋል። ዘገባለን ኬንያ ውስጥ ሰሞኑን በስደተኞችና ፍልሰተኞች ነዋሪዎች ላይ እየተካሄደ ያለው ፍተሻ፣ የቤት ለቤት አሳሳና የጅምላ እስራት የፈጠረው የውጥረት ድባብ የሰብአዊ መብቶች ጥያቄዎችን እያስነሳ ነው። የአሜሪካ ድምፅ ራዲዮ ሁኔታውን በቅርብ እየተከታተለና ዘገባዎችንም እያወጣ ነው። ከኢትዮጵያውያን ስደተኞች መካከል እያነጋገርን ነው። ሰለሞን አባተ አንዲት በእስር ላይ ያለች ኢትዮጵያዊት በስልክ አግኝቶ ነበር። ይህንንና ሌሎችንም መረጃዎችን ያካተተውን ዘገባ እንደሚከተለው አቀናብሮ አቅርቧል። ሰሎሞን፣ የኬንያ የሰሞኑ እንቅስቃሴ ድንገተኛና አሳሳቢ መሆኑን የሚናገሩት ስደተኞች አሰሳዎች የሚካሄዱት ውድቅት ሌሊት ላይ መሆኑን ቁጥራቸው የበዛ መለዮ የለበሱና የታጠቁ ሰዎች ቤቶቻቸው ውስጥ ድንገት እየገቡ እንደሚያመሳቅሉ እንደ ድብደባ፣ መገፋተርና ማመናጨቅ የሚደርሱ አድራጎቶችን እንደሚፈጽሙባቸው ገልጸዋል። አንዳንዶች በተደጋጋሚ እየመጡባቸው ጉቦ እንደሚጠይቁና ገንዘብና ንብረት እንደሚወስዱባቸውም ጾታዊ ጥቃት ሙከራና ጥቃትም መድረሱን የሚያውቁ መሆኑንም አንዳንዶቹ ለመገናኛ ብዙሃን ተናግረዋል። ሰሞኑን እያነጋገርናቸው ካሉ ናይሮቢ ውስጥ የሚገኙ ኢትዮጵያውያን ስደተኞች በእስር ቤቶቹና በናይሮቢው በካሳራኒ ስታዲየም በሺዎች የሚቆጠሩ አብዛኞቹ ሶማሊያውያንና ኢትዮጵያውያን የሆኑ ስደተኞች መታጨቃቸውን ነግረውናል። እስር ቤት ውስጥ ያሉ አንዲት ኢትዮጵያዊትን አግኝቻለሁ። ያለው ሁኔታ በጣም አስቸጋሪ ነው። የሆነ ትንሽ ስትናገር ይመትኋል። ውሃል የምንተኛው ውጪ ነው። ክፍተት ነገር አለው። ቆርቆሮ ነገር የለም። ዝናብ ይገባብናል። ዝናብ ሲዘንብ ሌሊት በቃ ቆመን ነው ምንትን የምንለው። ምንተኛበት የለንም። ስሚንቶ ነው። ልብስ የለም ሰጠን በጣም በቃ ሰው ልጅ እንዲህ የሚደረግበት አይነት አይደለም። በጣም ከባድ ነው። አፈሳና ስራቱ ከሁለት ሳምንታት በላይ ለዘለቀ ጊዜ የቆየ መሆኑን የሚናገሩት እኒሁ ስደተኛ የአያያዛቸው ሁኔታ አስፈሪና አሳሳቢም መሆኑን ነው የሚጠቁሙት። ወንድም ሴትም አንድ ነው ነው የሚያመነ ኬንያኖች ወንዶች አሉ። አሁን በቃ እነሱ ራሱ ያሳኙንም በጣም ነው የሚረቡ ሽመሊት ብዙ ነገር ነው ያለው፣ ግን በጣም አስቸጋሪ ነው ያለው። የመድፈሩ እናንትን ይላሉ ብታይ የመድፈር ሙከራ ያደርጋሉ። አሁ እንደዚህ ያደርጋሉ። በጣም ነው ያሰቃኝ። ምንም ውሳኔ አይሰጡንም። ወይ በውሳኔ ፍርድ ቤት ወስዶ አስፈርዶ ቢያሳስሩን ኦኬ፣ ወይም ደግሞ የሆነ ነገር ቢያደርጉ አንድ ነገር ነው በቃ። እዚህ ህፃን ጋ የምትተኛ ሶስት ህፃን ጋ የምታጠባ ሴት አለች። ህፃናቶች ብዙ አሉ። የሚታመሙ ሴቶች እርግብና የሆነ የሚወርድባቸው በቃ በጣም አስቸጋሪ ነገር ነው ያለው ጥበቃ ይደረግላችኋል በፖሊሶች ወይም በሌላ የጸጥታ አስከባሪዎች? ኧረ ምንም አይደረግልንም። አንድም ጥበቃ ያደረግልንም ዩኤን ነው። ወደ ዩኤን ደግሞ ስንጨውም ዩኤኖች ከአቅማችን በላይ ነው ነው የሚሉን በስልክ ወይ ገኝ ሴጅ እንደዛ ብሎ ይመልሳሉ። ከአቅማችን በላይ ሆነ ምን እናደርግ ነው የሚሉን ሌላ ምንም ዞር ብሎ የሚመለከተን አንድ አካል የለም። አንድ ሰው መንገድ ላይ ሲኮራዎችን ያስገባሉ። እነዚህ የሚሰኩትን በቃ የተዘበራረቀ አይነት ሰው ነው ያለው። ማለት እዚያ አንድ ላይ ዩጋንዳ፣ ታንዛኒያ እንደዚህ እንደዚህ ያሉ ህዝ የሚኖሩ ማለት ነው። ሱዳንያኖችም አሉ። አሁን ሴቶችም ይዟቸዋል፣ ወንዶችም እስካሁን ድረስ የደረሰ ጥቃት አለ። መድፈርም ይሁን መደብደብም ይሁን ሌላም ይሁን የደረሰባችሁ ነገር አለ? አዎ፣ ብዙ ሴቶች ይደበደባሉ። ያው ወደ መኪና ስትወጣ ሎሪው ረጅም ነው። ማታ ለሊት ይመጡና ስድስት ሰባ ሰዓት በፖሊስቴሽን አንድ ቦታ ይወስደዋል፣ መልሶ ይገለብጠዋል፣ መልሶ ይወስደዋል። ስም ብቻ እየጠሩ ያመጣሉ መልሶ እዛ ላይ ለመውጣት የሚቸገር ካልወጣ በዱላ ነው የሚማቱት። ፖሊሶቹ በዱላ እየደበደቡ በግድ ያሰጠዋል። ከዛ የሚወደቁ ሴት አለ። በጣም ነው እንትን የሚያሰቃዩ። ምንድን ነው የምትሆኑት? እንደዚህ አይነት ጥቃትና በደል በሚፈጸምባችሁ ጊዜ ምንድን ነው የምታደርጉት? ያው የተያዘ አልቁ ዝም ከማለት ውጭ ምን እናደርጋለን? ምንም አቅም የለንም። ለማን ምን እንበል? በፊት እዚህ ጋር ያለነው እኛ ስደተኞች ዩን ነበር የምንተማመነው ነው። ዩንም በአሁኑ ሰዓት ምንም አይነት ጥቅም ለእኛን በሌለው እንደሌለው ነው እዚ የተገነዘበው። ምክንያቱም በቃ ምንም አቅም የለንም ከማለት ውጭ ምንም ብለው የሚሉት የለም። ዞር ብለው የሚመለከቱት የለም። ለማን እንትላለች? ብዙዎቹ እስረኞች ራሳቸውን ጨምሮ በተለያዩ ምክንያቶች ኬንያ የገቡ ምዝገባና ፍቃድ ያላቸው መሆናቸውን ስደተኛዋ ተናግረዋል። በራሳቸው ላይ የደረሰውን ሲነግሩኝ የአራት ወር ነፍሰ ጡር ከመሆናቸው ጀመሩ። በተለይ አሁን እኔ ምነግ ነገር ነፍሰጡር ነኝ፣ የአራት ወር እና ባለፈው መኪና ላይ ሲወረውሩኝ መኪናው መጥ ነበር ብረት፣ እሺ እና እንደ መውለድ ነገር የተሰናለ። ከዛ ወዲህ በጣም ተቀያዮች በቃ ጣምም አለው ባለፈው አጋጣሚ ወደዛ ስንሄድ ግን አልጅዝራዎች ምናምን ነበሩና ወደዚህ እስር ቤት ልመለስ ስል ጊዜ አልመለስም እንዲ ኔ አልኩ። በቃ ወይ ወደ ኢትዮጵያ ውስዱኛ ሊያም ካልሆነ እዚህ ጋር ግደልኝ እንጂ በቃ ከዚህ በኋላ ኔ ምንም አልችልም። እንዲ እዛ ሳለቅስ እንደ አጋጣሚ መጡ አልጅዝራዎች ምናምን ቀረጡ። ከዛ እንዴት ለአልጅዝራ ተናገች ተብሎ ወደዚህኛው እስር ቤት ስመለስ ሊገድሉኝ ሴቶቹ በቃ ፖሊሶቹ ማለት ነው። መጣውኝ አቶ እንዴት ዘውኒ ወዲ የለሱ ቀን የሆነ ክኒን ብቻ ሰጡኝ። ምንም አላሳየኝም በምንም ነገር ያንንም ክኒን የለሱ ቀን ብቻ ሰጡኝ። በሁለተኛ ቀን ክኒን ነው የምከለከለኝ እና እስኪ እስካሁን በጣም ነው የምሰጣየው። በቃ በጣም አስቸጋሪ ነው። ምክንያቱም የሆነ ዚገልኩ ሰው ሁለት ጊዜ ሁለት አይነት ሞት የለም ታውቃለህ። አንደኛው ወይ ዚገልኩ ይሻላል ክኒር ነገር በጣም ይከብዳል እና ምንድን ነው የምትጠብቁት? አሁን ታጉረው ያሉባቸው ቦታዎች ጣሪያ የሌላቸው፣ ዝናብና ፀሐይ ብርድና ሙቀት የሚፈራረቁባቸው፣ የመጸዳጃና የንጽህና አገልግሎቶች የሌሉባቸው፣ የተበላሹ ሕፃናት፣ አረጋውያን፣ የጤና ችግር ያለባቸውና ነፍሰ ጡሮች እየተንገላቱ ያሉባቸው መሆኑን ያናገርኳቸው ስደተኛ በዝርዝር አስረድተውኛል። ምግብና የሚጠጣ ውሃም በአግባቡ እንደማያገኙ ተናግረዋል። በሌላ በኩል ግን ናይሮቢ የሚገኘው የአፍሪቃ ቀንድ የሰብአዊ መብቶች ሊግ የሚባለው ቡድን የኬንያ ፖሊስና የጸጥታ ኃይሎች ከጎረቤት ሀገሮች የገቡ ወደ ስድስት ሺህ የሚሆኑ ስደተኞችን በዘፈቀደና በጅምላ አፍሰው ማሰራቸውን ከትናንት በስቲያ ባወጣው የፕሬስ መግለጫ አስታውቋል። የተወሰኑትም ከሀገር ማስወጣቱን የገለጸው ይኸው መግለጫ በዚህ አድራጎት የኬንያ መንግሥት ዓለም አቀፍ ግዴታዎቹንና የሀገሪቱንም ሕግጋት እንደሚጥስ አስጠንቅቋል። የኬንያው የሰብአዊ መብቶች ተሟጋች ቡድን ደብዳቤውን ለላከላቸው ወገኖች በእስር ላይ ያሉት ሁሉ በአፋጣኝ እንዲለቀቁ፣ የሚፈለጉም ካሉ የተያዙበት ሁኔታ ዓለም አቀፍ የእስረኞች አያያዝ ደረጃዎችን የጠበቀ እንዲሆን በኬንያው ፕሬዚደንትና በምክትላቸው ላይ ጫና የሚያሳድር ጥያቄ በአስቸኳይ እንዲልኩ አሳስበዋል። በሌላ በኩል ደግሞ በቁጥጥሩ ስር ከሚገኙት ከአንድ ሺህ የሚበልጡ ስደተኛ እስረኞችን መርምሮ 220 ሰዎችን ለማስወጣት እየተዘጋጀ መሆኑን የኬንያ ፖሊስ አስታውቋል። እዚያው የሚገኘው ዘጋቢያችን ጌብ ጃስሎ የላከው ዘገባ ለ ቆንጂት ታየ እንደሚከተለው ታቀርበዋለች። በቅርቡ የተጀመረው ኦፕሬሽን ኡሳላማ ዋች የተባለውና ከጸጥታ ጋር የተያያዘው የአፈሳ ዘመቻ በጥሩ ሁኔታ ተጠናክሮ እየተከናወነ ነው በማለት የኬንያ ፖሊስ መግለጫ አውጥቷል። ፖሊሶች በሀገሪቱ ዙሪያ በየቤቱ እየገቡ ተጠርጣሪ ሕጋዊ ፈቃድ የሌላቸው የውጭ ሀገር ሰዎችን ያሳድዳሉ፣ ይመረምራሉ፣ ያስራሉ። የኬንያ ፖሊስ ቃል አቀባይ ማሱድ ሙወኒ ትናንት ናይሮቢ ላይ በሰጡት ጋዜጣዊ መግለጫ ስለ ዘመቻው ይዞ ይዞታ እንዲህ ሲሉ አብራርተዋል። ኦፐሬሽን ኡሳላማ ዋች ዘመቻ ወንጀለኞችን፣ ተጠርጣሪ አሸባሪዎችንና ሕጋዊ ፈቃድ የሌላቸውን የውጭ አገር ሰዎች ማሰሩን ቀጥሏል። ከሚያዝያ ስድስት ማለት ኤፕሪል 15 ወዲህ የ14 አገሮች ተወላጆች የሆኑ 1136 ተጠርጣሪዎችን መርምረናል ከአሁን ቀደም ወደ ሞቃዲሾ የተላኩትን 82 ሰዎች ጨምሮ 225 ሰዎችን ከሀገር ለማስወጣት ስደተኛ የሆኑትን ደግሞ በሰሜን ኬንያ ወዳሉት የስደተኛ መጠለያ ካምፖች እንደሚላኩ የኬንያ ፖሊስ አስታውቋል። በቅርቡ በጽንፈኛ ሶማሌዎች ከደረሱት ጥቃቶችና ከተሰነዘሩት ዛቻዎች በኋላ ኬንያ በከፍተኛ ተጠንቀቅ ላይ ነው የምትገኘው። ይህ ኦፐሬሽን ኡሳላማ ዋች ተብሎ የተከፈተው ዘመቻም በዋና ከተማዋ በናይሮቢ በሚገኙ የሶማሌዎች መኖሪያ አካባቢዎች ላይ ነው ያነጣጠረው። የኬንያ ሶማሌው የፖለቲካ ተሟጋጅ አዊል አደን አህመድ ሶማሌዎች በዚህ ዘመቻ የማዋረድ ተግባር እየተፈጸመብን ነው የሚል ብሶት እንዳላቸው ይናገራሉ። ሶማሌዎች በጠቅላላ የሚሰማቸው ይህ ዘመቻ ማኅበረሰባቸውንና የንግድ ድርጅቶቻቸውን ኢላማ እንዳደረገ ነው። በሶማሌዎች ላይ የተከፈተ ጦርነት አድርገው ነው የሚመለከቱት። የኬንያ ፖሊሱ ቃል አቀባይ ማሱድ ሞዌኔ ግን ተነጥሎ ብቻውን ኢላማ የተደረገ ቡድን የለም በማለት ያስተባብላሉ። ያም ሆነ ይህ ይሄ ዘመቻ ጥሩ ዓላማ ይዞ የተጀመረ እንጂ ማንንም ኢላማ አድርጎ ለማጥቃት የታቀደ አይደለም። ቃል አቀባዩ ይህን ይበሉ እንጂ ናይሮቢ ውስጥ ያሉ ሶማሌዎች ፖሊሶች አሰሳ ሲያካሂዱ ጉቦ አምጡ ይሉናል፣ ሕጋዊ ፈቃድ ያለንንም ጭምር ጉቦ ካላመጣችሁ እናስራችኋለን ብለው ያስፈራሩናል ሲሉ አማረዋል። የፖሊስ ቃል አቀባዩ መሆንም ፖሊሶች ተገቢ ያልሆነ ተግባር ይፈጽማሉ የሚባለውን ሰምቻለሁ፣ ነገር ግን በኦፊሴል የቀረበልን ሪፖርት የለም ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ይህ የኬንያ መንግሥት አድራጎት በእጅጉ እንዳሳሰበውና እየረበሸው መሆኑን ዛሬ ጄኔቫ ላይ ባወጣው መግለጫ አስታውቋል። የኬንያን አግባብነት ያለው የጸጥታ ስጋት እንደሚገነዘብ የጠቆመው ዩኤንኤችሲአር ላለፉት በርካታ ዓመታት ኬንያ ስትሰጥ የቆየችውን የስደትና የፖለቲካ ጥገኝነት ፈቃድ ከተሞችን ጨምሮ እንዲኖሩ የማስቻሉን አሰራር እንደሚያከብር በሁኔታው ውስጥም መፍትሄ ለማግኘት በማንኛውም መንገድ ከመንግሥቱ ጋር አብሮ ለመሥራት ዝግጁ መሆኑን ዩኤንኤችሲአር አስታውቋል።